ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 6 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። አርበኞች ግንቦት ሰባትና የኦሮሞ ዴሞክራሲያዊ ግንባር የኢትዮጵያን መንግሥት በመቃወም በሚያካሄዱት ትግል በጋራ ልንሰራ ነው ሲሉ ከስምምነት ላይ መድረሳቸውን ባወጡት መግለጫ አስታወቁ። ከሁለቱ ድርጅቶች ሁለት የአመራር አባላት ጋር የተካሄደ ቃለ ምልልስ ዜናውን ተከትሎ ይቀርባል። ቅዳሜ ሐምሌ 14 2008 ዓ ም ጤና ስጥልኝ። እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን። ከቴክኒክ አቀናባሪ ኃይሉ ታምራት ጋር አስተናጋጃችሁ አሉላ ከበደ ነኝ። እስከ ምሽቱ አራት ሰዓት በመስተንግዶ አብሬያችሁ አመሻለሁ። አሁን የሰዓቱን የዓለም ዜና። መልካም ምሽት ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ጎንደር ከተማ ውስጥ አንድ የሃያ አራት ዓመት ወጣት ዛሬ በጸጥታ ኃይሎች የተገደለበት ምክንያት ነጭ ቲሸርት በመልበሱ ምክንያት ነው የሚሉ ቢኖሩም የክልሉ መንግስት ካላቀባይ ግን የወጣቱን መገደል አረጋግጠው የተገደለው ግን ነጭ ቲሸርት በመልበሱ አይደለም ብለዋል። የሃያ አራት ዓመቱ ወጣት ግዛቸው ከተማ የተገደለው ሞተር ብስክሌት እያሽከረከረ ሳለ መሆኑንም የሚናገሩ አሉ። ከሟች ግዛቸው ዘመዶች አንዱን እና የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊውን አቶ ንጉሱ ጥላሁ የሚያውንን ጽዮን ግርማ ማምሻውን አነጋግራ ተከታዩን ይዛለች ነጭ ልብስ ለብሰ ሄድክ በሚል ሰበብ ከሞተር ላይ ተጸርቶ ከጓደኛው ጋር እየሄደ ና ተብሎ ተጠይቆ ነው ለምን ነጭ ልብስ ለበስክ ፈልጌ ወድጄ ለብሼዋለሁ ለምን አባት እንዲህ ስላለ በግብ ግብ ተገደለ ልጁ ማን ነው ስሙ ስሙ ማን ነው እድሜው ስንት ነው ወንድሜ የእናት አባት ልጅ ሳይሆን ያጎቴ ልጅ ነው እሺ ግዛቸው ከተማ ነው የሚባል ልጅ ስንት አመቱ ነው ስንት አመቱ ነው ስንት አመቱ ነው እድሜው ስንት ነው በጣም በዛ ቢባል ሀያ አራት ወይም ሀያ ሶስት አመቱ ነው። ምንድን ነው የሚሰራው? ስራው ምንድን ነው? ተማሪ ነው ምንድን ነው ስራው? ፎቶግራፋንሽ ነው ፎቶግራፋንሽ ነው። ሞተር ያከራያል ፒያሳ መስቀል አደባባይ ላይ። እሺ እሺ እሺ ንገረኝ። እሺ እሺ ንገረኝ። ከዛ ምን ሆነ? ከዛ በኋላ ሰፈር ላይ አልሰማንም ነበር ስልክ ተደውሎ ወንድማችሁ ሞቷል ተብለን ተነገረና የአጎቴ ልጅ ታላቅ ወንድሙ ሂዶ ከሆስፒታል ላይ ጽኖት መጣ ተፈፈር ላይ ቀበሌ አስራ አምስት ነው የሚባለው። ቁልቋልዬ የምትባል ቦታ ነው ተወልዶ ያደገው። አሁንም ራሱ ቤተሰቦቹ ያሉት እዚያው ነው፣ ሁሉም ማለት ነው። እሱ ቤተሰቦቹ የት ናቸው አሁን ያሉት? ግማሻችን ቁልቋልዬ፣ ግማሻችን ቀበሌ አስራ አምስት፣ ግማሻችን አረብ አባ የምትባል ቀበሌ ነው ያለን። እናት አባቱን ማለት ነው። እናቱን ማሙት አለች እኮ። አባቱስ? አባቱ አሁን ቁልቋልዬ ነበረ በሰዓቱ። እዛ ነው ሲባል ልጅየው ትን የእሱ የግዛቸው ትል ታላቅ ወንድም አረፋ በምትባል ቀበሌ ቤት አለው። ተደውሎ ቀበሌ አስራ አምስት ላይ እንደ ደረሰ ወጣቱ ገነፈለና ይዘነው ወደ ፒያሳ ወደ ፒያሳ ይዘነው ከሄድ ነው በኋላ፣ በጣም ብዙ ብዛት ህዝብ ነበረ። የጭስ ቦምብ ሁሉ እየተተኮሰብን ስንት ዱላ ስንት መከራ ያሳልፈን የኔ የእኔ የሚኒስትሩ የሚያጎታችን ልጅ መልካሙ የሚባል ልጅ ተደብድቦ አሁንም ራሱ ጤና ጣቢያ ላይ ነው ያለ። ምክንያቱም በጥይት እየመጠን ሲሉ ሲያባረሩን ግማሹ ሲሮጥ አስራ ሰባት ልጆች ብቻ ቀርተን ከአስራ ሰባቱ ወደ ዘጠኝ የሚሆነውን ሰው በሙሉ በሰደፍ በምን በምን ተደብድቦ ተበታትነናል። አሁን አስክሬኑን እራሱ ወስደው ግን በስንት መከራ ከመምሪያ ሄደን ተቀብለን አርፋ ወደምትባል የምትባል ቦታ ላይ ይዘው ይዘው ወጥተዋል። ግማሾች ማለት ነው ግማሾቻችን ወደ አጎታችን እንዴት ወደ እንትን ይደናል። አሁን ወዲያውኑ ነው ህይወቱ ያለፈው፣ ሆስፒታል እስከሚደርስ ድረስ ነብሱ አልወጣም። እኔ በሰዓቱ አብሬው አልነበረ እኮ እኔ ሆስፒታል ከደረሰ በኋላ ነው ህይወቱ ያለፈው። አድርሰውታል፣ ራሳቸው ናቸው በፓትሮል ይዘውት ይሄዱ። ስለዚህ አስክሬኑን ነው እናንተ ያገኛችሁት አስከሬኑን በመኪ በሚኒባስ መኪና ነው በቆዳ አንድ መኪና ተጭኖ ቃየሱስ ቤተክርስቲያን ድረስ የመጣ አሁን ልጁ ያ ወደዛ ይዤ እሄዳለሁ ብሎ አጣሪ መለያ በምትባል ቦታ አድርጎ አባትየው ያመጣው ሂዷል እኔ አሁን ቀብል አስራ አምስት ነው ያለው እኔ የወንድማችን ደም ግን በቀላሉ ፈሶ አይቀርም ከዚህ በኋላ እኔም ነገ እሞታለሁ ነገሰም ሞታል ነገ ነገሰ ማለት ያጎዜ ልጅሱ ታላቅ ወንድም ነው ሌሎቻችንም ነገ እንሞታለን እንሙት በጣም ከሁሉ ከሁሉ የሚያመኝ ነገር የምንለው እኛ ለሰው ክፉ ነገር አድርገን ሰርቀን ቀምተን ቢሆን ጥሩ ነበረ። ለስራ እየተሯሯጣ ፎቶግራፍ ያነሳ ተጠርቶ እንዶ ወንድሜ ሲሞት ምን ልበለን? አሁን ምን ምን ምን ይሰማኝ? ደስ ይበል ምን ይባላል? አሁን ይሄ ለሞት እኮ አልተጀመረም ዛሬ አይደለም የተጀመረው። በድብቅ እኮ ብዙ ሰዎች ሲሞቱ አላየሁም ብዬ ቁጭ ብዬ ነበረ። ዛሬ ወንድም ሲሞት ተሰምቶኛል የሚሰማኝ ነገር ቀደም ሲል የሰማችሁት ከሟች ግዛቸው ከተማ ዘመዶች የአንዱን ድምፅ ነበረ። ጽዮን ወደ ባህር ዳር ደውላ የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊውን አቶ ንጉሱ ጥላሁንን አነጋግራለች። እንዲህ ብለዋል። አቶ ንጉሱ እንደምናመሹ። እንግዲህ በዛሬ ዕለት ጎንደር ከተማ ላይ አንድ ወጣት መገደሉን ሰምተናል። ግዛቸው ከተማ የተባለ ወጣት በሞተርሳይክል እየሄደ በታጣቂዎች መገደሉን ሰምተናል። እውነት ነው ይሄ ነገር? እንደተባለው ያው ስሙንም አላስታወስም አንድ የአንድ ሰው ሕይወት አልፏል። የአንድ ወጣት ሕይወት እንደተባለው ሳይሆን እ ያለኝ ያለን መረጃ በክልል ደረጃ በሞተር እየሄደ ሳይሆን ያው በጎንደርም ብቻ ሳይሆን በተለያዩ አካባቢዎች በማህበራዊ ሚዲያውም በልዩ ልዩ መንገዶችም ነውጥ ጥሪዎች እየተጠሩ ችግር የሚፈጥሩ ጉዳዮች፣ ሂደቶች እየተጠሩ መርሃ ግብሮች አሉ። አንደኛው ጥቁር ልብስ መልበስ ትናንትና የተሞከረ በዛሬ ዕለት ደግሞ ነጭ ልብስ ለብሶ መንቀሳቀስ። ይሄ የልብሱ ጉዳይ ሳይሆን የአመፅ እንቅስቃሴ እንደነበረ መረጃዎች ያሳያሉ። ይህንን የህብረተሰቡ ሰላም ማወክ እንዳይከሰት የጸጥታ መዋቅሩ ስምሪት አለው። በሂደቱ እንግዲህ ተወሰኑ ወጣቶች በአመጽ እንቅስቃሴ እንዳደረጉና ሰላማዊ ሁኔታው እንዲታወቅ እንቅስቃሴ እንዳደረጉና በሂደቱ በተከሰተ አቶ ንጉሱ እዚህ ጋር ወጣት ህይወት እንዳለፈ መረጃ አለን። ያው በዚህ ግን በዚህ አጋጣሚ የአሳዛኝ ጉዳይ ነው የደረሰው። አቶ ንጉሱ እዚህ ጋር አንድ ጊዜ ላቋርጦትና አቶ ንጉሱ ላቋርጦትና ልብስ በመልበስ ነጭና ጥቁር ልብስ በመልበስ ብለዋል። ነጭና ጥቁር ልብስ መልበስ ያውካል? ሌሎችን ሰዎች አያውክም። ምንድን ነው ልብስ መልበስ አያውክም፣ መብትም ነው። ነገር ግን የአመፅ ጥሪዎቹ በመርሃ ግብር የተከፋፈሉ መሆናቸው እና በትናንትናው ዕለት ጥቁር ልብስ ለብሶ በማመፅ በዛሬው ዕለት ደግሞ ነጭ ልብስ ለብሶ በማመፅ ከዚያም ቅደም ብሎ እንደተካሄደው የሱቆችንና አገልግሎት ሰጪ ተቋማትን በመዝጋት ህብረተሰቡንም በማዘጋት ማመፅ የሚሉ መልእክቶች ይተላለፋሉ። ይሄ ወጣት ታዲያ ሰው ይሄ የፈለገውን መልበስ ይችላል፣ መብቱም ነው። ነገር ግን ልብሱ ሳይሆን አመፁ ከ በአመፅ ለመንቀሳቀስ እና ህብረተሰቡን ለመረበሽ ለማወቅ እንቅስቃሴ መደረግ እንዳለበት በማህበራዊ ሚዲያውም በተጨባጭ የምናየው ነው። ወደ ጎንደርም በሌሎች አካባቢዎችም በወረቀትም ጭምር እንደዚህ አይነት ጥሪዎች ይተላለፋሉና ወደዚህ ልጅ አቶ ንጉሱ አቶ ንጉሱ ሰአት ስለሌለ ነው መቆራርጦት ማቋርጦት እና ይሄን ልጅ በተመለከተ ወደዚህ ልጅ ጉዳይ ስንመለስ ነጭ ልብስ በመልበሱ ምክንያት ነው የተገደለው። ወንድሙን አነጋግረ ነው ነበርና እሱም የሚለው ነጭ ልብስ ለብሰሃል ተብሎ ነው የተገደለው ወንድ ብሎናል። እና እርሶንም ልጠይቆት ይሄ ወጣት ነጭ ልብስ በመልበሱ ምክንያት ነው የተገደለው? እንግዲህ በአጠቃላይ በወጣቱ ሞት ላይ የነበረው ሁኔታ ምን ይመስላል? በተጨባጭ የሚለውን በጥልቀት እና በዝርዝር የሚታይ ሆኖ የሚገመገም ሆኖ ይሄ የአመፅ ጥሪ ግን በጎንደር ከተማም በሌሎች አካባቢዎችም እንዳለ በተጨባጭ እኛ እናውቃለን። የነጭ ልብስ መልበስ፣ ጥቁር ልብስ መልበስ መብት ሆኖ ከዚህ በዘለለ የህብረተሰቡን ሰላም ለማናጋት የሚደረጉ እንቅስቃሴዎች እንደነበሩ እነዚህ ደግሞ ምልክቶች፣ ነጭ ልብስ ብቻ ጥቁር ልብስ ብቻ ሳይሆን ሌሎች የአመፅ ጥሪዎችም ከጎን አብረው የሚሄዱ ስለነበሩ ይሄንን የህብረተሰቡን ሰላምም የክልሉን መረጋጋትም ለመመለስ ግን ጥንቃቄ የተሞላበት እንቅስቃሴ መደረግ እንዳለበት የክልሉ መንግስት ሰሞኑንም በተለያዩ የአቋም መግለጫዎቹ አሳውቋል። ይሄንን የማድረግ ነው። ክቡራትና ክቡራን አድማጮች ይህንን ሁኔታ እየተከታተልን ወደፊትም ተጨማሪ ዘገባዎችን ለማቅረብ ጥረት እናደርጋለን። ወደ ስቱዲዮ እየገባን ሳለን የተቀናበረ ዝግጅትና የተካሄዱ ቃለምልልሶች ናቸው። አቶ ንጉሱ ጥላሁንን ቀደም ሲልም የተናገሩትን የሟች የግዛቸው ከተማን ዘመድም ከልብ ማመስገን እፈልጋለሁኝ። ከኢትዮጵያ ውጭ ወዳሉ ዜናዎች ልለፍ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በመጪው ሳምንት የአፍሪካ ሀገሮችን ይጎበኛሉ ከነገ በስቲያ ሰኞ ናይሮቢ የሚገቡት ኬሪ በአጎራባች ሀገሮች ውስጥ አሉ ስለሚባሉ የሽብር እንቅስቃሴዎች ከኬንያ ባለስልጣናት ጋር እንደሚወያዩ ተነግሯል የአሜሪካው የውጭ ጉዳይ ሚኒስትር ጃን ኬሪ ከኬንያ ፕሬዚደንት ሁሩ ኬንያታ ጋር የሚያደርጉት ውይይት የደቡብ ሱዳንን ግጭቶችና የሶማሊያን ሁከት እንደሚያካትት ታውቋል ከኬንያ ጉብኝታቸው በኋላ ኬሪ ወደ ናይጄሪያ ይጓዙና ቦኮ ሀራም በሀገሪቱና በአካባቢው ሀገሮች ላይ በደቀነው ስጋት ላይ ከፕሬዝደንት ሙሐመዱ ቡሃሪ ጋር እንደሚወያዩ ተገልጿል። ሚስተር ኬሪ የፊታችን ረቡዕና ሐሙስ በሳዑዲ አረቢያ ቆይታ የሚያደርጉ ሲሆን ከፋርስ ባሕረ ሰላጤ ሀገሮች መሪዎች እንዲሁም ከእንግሊዝ አጋሮቻቸውና ከተባበሩት መንግስታት ድርጅት የየመን ልዑክ ጋር የመን ውስጥ እየተካሄደ ባለው ጦርነት ላይ ይመክራሉ ተብሏል። ምስራቅ ዩክሬን ውስጥ ከአፍቃሪ ሩሲያ ተገንጣዮች ጋር እየተካሄደ ያለው ግጭት መፍትሄ እንዲገኝለት የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን እና የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ ጥሪ አቀረቡ። ሁለቱ መሪዎች ጥሪያቸውን ያሰሙት ትናንት ምሽት ላይ በስልክ በተወያዩበት ወቅት መሆኑን ከዋይት ሀውስ ቤተ መንግስት የወጣ መግለጫ አመልክቷል። ሶሪያን በጎሳ ይበልጥ ከመከፋፈል ለማውጣት በመጪዎቹ ስድስት ወራት ውስጥ ይበልጥ ገብታ እንደምትሰራ ቱርክ አስታወቀች። የቱርክ ጠቅላይ ሚኒስትር ቤናሊ ይድሪም ዛሬ በሰጡት መግለጫ በሶሪያ ደም መፍሰስ መቆም አለበት፣ ህጻናት ልጆችና ምስኪን ወይም ምንም ውስጥ የሌሉ ንጹሐን ዜጎች መሞት የለባቸውም ብለዋል። በመጻኢ የሶሪያ ሁኔታ ውስጥ ባሻር አል አሳድ፣ ፒኬኬ፣ ተቃዋሚውና እስላማዊ መንግስት ቡድን ቦታ አይኖራቸውም። በውይይቱ ውስጥ ግን መሳተፍ ይችላሉ ብለዋል በሽግግሩ ሁኔታ ላይ። ለዜና የያዝነው ጊዜ አልፏል። ወደ ቀሪ ዝግጅቶች እንመለሳለን። አድማጮች፣ የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ዕለቱ ቅንብር ነው የምንሻገረው። አርበኞች ግንቦት ሰባትና የኦሮሞ ዲሞክራሲያዊ ግንባር የኢትዮጵያ መንግሥት በመቃወም በሚያካሄዱት ትግል በጋራ ልንሰራ ነው ሲሉ ከስምምነት ላይ መድረሳቸውን ባወጡት መግለጫ አስታውቀዋል። ከአርበኞች ግንቦት ሰባት የምክር ቤት አባልና የዲፕሎማሲያዊ ጉዳዮች ኃላፊ አቶ ነአምን ዘለቀ ከኦሮሞ ዲሞክራሲያዊ ግንባር የህዝብ ግንኙነት ኃላፊው አቶ ሌንጮ ባቲ ስለተባለው ስምምነት ማብራሪያ ጠይቀናል። ቆንጅት ታየነች ያነጋገረቻቸው አቶ ነአምን ይጀምራሉ። አንደኛ የአገሪቱን ተጨባጭ ሁኔታ በሚመለከት እንዲሁም ደግሞ የኢትዮጵያ ሕዝብ ዛሬ ይህ አምባገነን ስርዓት የሚያደርሰውን ግፍና በደል በሚመለከት የጋራ መግባባት ላይ ደርሰናል። ለሀገሪቱ በርካታ ችግሮች፣ ዘርፈ ብዙ ቅራኔዎች ተጠያቂው ይህ የወያኔ ህዝባዊ ወያነ ሓርነት ትግራይ ስርዓት እንደሆነ መግባባት ላይ ደርሰን ይህ ችግር ቅራኔ በሙሉ ሊወግዱ የሚችሉት በኢትዮጵያ ትክክለኛ ለመንግስታዊ ዲሞክራሲያዊ ስርዓት ሲመሰረት ብቻ መሆኑንና ለዚህም ደግሞ በጋራ መታገል ሰፊ የሆነ ሌሎች ኃይሎችን ያካተተ ሰፊ ህብረት መስርተን ለመንቀሳቀስ ተስማምተናል። ታሪካዊ የሆነ ስምምነት ነው። የኢትዮጵያ ህዝብ ሲጠብቀው ሲመኘው የነበረ ስምምነት ነው። በተለይ ደግሞ አንጋፋ የሆኑት የኦሮሞ ዲሞክራሲያዊ ግንባር መሪዎች የመሰረቱት ድርጅት ቀደም ሲልም ኦነግ ወይም ደግሞ በኦሮሞ ነጻነት ግንባር ውስጥ ከፍተኛ ሚና የነበራቸው ምሁራኖችና የፖለቲካ መሪዎች ያሉበት ድርጅት ነው። ይህ ድርጅት እና የእኛ ድርጅት እንዲሁም ሌሎች ኃይሎች ከዚህ በኋላ በዚህ ስምምነት መሰረት ሰፊ የሆነ አማራጭ ኃይል የፖለቲካ አማራጭ ኃይል ለሀገራችን የሚያመቻች አንድ እርምጃ ነው ብለን እንገምታለን። አቶ ለንጮ ኦሮሞ ዲሞክራቲክ ግንባርና የግንቦት ሰባት አርበኞች የፖለቲካ ድርጅት የተስማማንበት ነገር የወያኔ መንግስት ሀያ አምስት አመት ስልጣን ላይ ቁጭ ብሎ የፖለቲካውንም ችግር መፍታት አልቻለም። ማህበራዊ ችግሩንም መፍታት አልቻለም። ኢኮኖሚያዊ ችግሩንም መፍታት አልቻለም። በባሰ መልኩ ዛሬ ኢትዮጵያ ውስጥ የነጻነት መብት የለም። የመናገር፣ የመጻፍ፣ የመሰብሰብ እና የፖለቲካ ድርጅቶችን መስርቶ ውድድር ማድረግ አልተቻለም ማለት ነው። ያለው መንግስት በጥቂቶች ተይዞ ሰፊው የኢትዮጵያ ሕዝብ ከዚህ በዚህ ከመንግስት ተገሎ ዛሬ በእስር ቤት በስደትና በተለያዩ ሁኔታዎች ላይ ነው ያለው። ይሄ አገዛዝ ስላንገፈገፈው ህዝቡ ዛሬ ከጫፍ እስከ ጫፍ በኦሮሚያ፣ በአማራ ሪጅን፣ በሶማሌ ሪጅን፣ በደቡብ ተነስቷል እና ይህንን ትግል ማቀናጀትና ይህንን ትግል መምራትና ወደሚያስፈልገው ግብ ማድረስ ያስፈልጋል ማለት ነው እና የተግባባ ነው ኢትዮጵያ ውስጥ መሰረተ ሰፊ የሆነ የተቃዋሚዎች ህብረት የወያኔን መንግስት መለወጥ የሚችልና ለዚህ መንግስት አማራጭ የሚሆንና ኢትዮጵያን በቀጣይነት ህልውናዋ እንደ ሀገር ልትቆይ የምትችልበት ህዝቧ ደግሞ የፖለቲካና የዲሞክራሲ ጥማቱ የኢኮኖሚ ጥማቱ ሊመለስበት የሚችለውን መንገድ ማስቀመጥ ነው እና ኢትዮጵያ ውስጥ ብዙ ለውጦች ተደርገዋል። ለውጦቹ ሁሉ ግን ያለውን ችግር መፍታት ያልቻሉ ናቸው እና የሚቀጥለው ለውጥ እንደዚህ ከዚህ በፊቱ ለውጦች ጊዜው እና እድሉ ሳይባክን እውነተኛ ለውጥ እንዲሆን ኢትዮጵያ ውስጥ ሰላም እንዲኖር ዲሞክራሲ እንዲኖር እና እድገት እንዲኖር ለማስቻል የመንግስትን አወቃቀር የህብረተሰቡን ተሳትፎ፣ አንድ ሀገር እንደሚታወቀው ምሰሶ አለው። የአንድ ሀገር ምሰሶ ህዝቡ ነው። በተለይ ኢትዮጵያ ውስጥ አማራውና ኦሮሞውን በታሪክ ላይ በተመሰረተ በአንዳንድ ግንኙነቶች ላይ በተመሰረተ ይህን ህዝብ እንዲቃረንና አንድ ላይ ሆኖ ለአንድ መብት ለአንድ አላማ እንዳይታገል አምስት አመት ተሰርቶበታል። ይሄ መቆም አለበት። መቆም ብቻ ሳይሆን አንድ ሀገር እንደዚህ ያለ ሁለት ትልቅ ህብረተሰብ ችሎታውን የኢኮኖሚ ችሎታ የፖለቲካውን እና የምጣኔ ሀብት ችሎታውን ለመንግስት ካላዋልና ከመንግስት ጋር ካልቆመ አንድ መንግስት ጠንካራ መንግስት እና የተረጋጋ እና ዘለቄታዊ መንግስት ሊሆን አይችልም እና ይሄ እልባት ያስፈልገዋል ማለት ነው። የኢትዮጵያ ህዝቦችና የኢትዮጵያ መንግስት ለኢትዮጵያ ህዝብ የቆመ የኢትዮጵያ ህዝብ ደግሞ መንግስትን የሚደግፍ አዲስ ኮንትራትና አዲስ መግባባት ያስፈልጋል። ይህንን ወደፊት ከተለያዩ የፖለቲካ ድርጅቶች ጋር በመስማማት እንዳልኩሽ ወደሚቀጥለው ምዕራፍ ኢትዮጵያና ኢትዮጵያ ህዝቦች፣ ለማሸጋገር ነው የተስማማ ነው። ከዚህ ህብረት ለመድረስ ሁለቱ ድርጅቶች ያደረጉት ንግግር ምን ያህል ጊዜ ፈጀ? በአሁኑ ወቅት ዳር የደረሰውስ በኢትዮጵያ በተለያዩ አካባቢዎች በኦሮሚያ፣ በአማራ ክልሎች ካሉት የተቃውሞ እንቅስቃሴዎችና ካለው ሁኔታ አኳያ ነው የቆየ ነው። ወደ ኋላ ልመልስልሽ እና እኛ ሽግግር መንግስት ውስጥም በነበርን ጊዜ የኦሮሞ ነጻነት ግንባር ውስጥ በነበርንም ጊዜም ከመላው አማራ ድርጅት ጋር በፕሮፌሰር አስራት በሚመራው ጋር ግንኙነት ነበረን። ከዛ በኋላም ነበረ የቅንጅትም ጊዜ የተለያየ ሙከራዎች ተደርገዋል። ከዛ በኋላ ምርጫ ዘጠና ሰባት ከሽፎ አመራሩ ታስሮ ሌላው ወደ ውጭም ከተባረረ በኋላ ከነሱም ጋር ግንኙነት ነበረን እና ይሄ ኢትዮጵያ ውስጥ ያለው ችግር ለማንም ግልጽ ስለነበረ፣ ለእነሱም ግልጽ ስለነበረ፣ ለእኛም ግልጽ ስለነበረ ይሄንን ህብረተሰብ በተለይ ከጫፍ እስከ ጫፍ ወጥረን ኢትዮጵያ ውስጥ ለውጥ ለማምጣት እና ሰላም ለማምጣት እንደማንችል በንድፈ ሀሳብ ደረጃ ይሄ ነገር ሲንከባለል ቆይቷል። ግን አሁን መልክ ይዞ እኛም ከነበርንበት ድርጅት ሌላ ድርጅት ፈጥረን እና ኢቮልቭ እያደረገ ነገር ነው የቆየ ነው፣ ግን እንደ ድርጅት በዚህ ጉዳይ ላይ መመካከል ከጀመርን ከአንድ አመት በላይ ሆኖታል። የሁለቱ ድርጅቶቻችሁ ህብረት ምን አይነት መልክ ይዞ ነው የሚንቀሳቀሰው ከዚህ በኋላ አቶ ናምን? ቅድም ለጠየቅሽው ሌላው ጥያቄ፣ እሺ፣ ሂደት የሁለቱ ድርጅቶች የመግባቢያ ሰነዱን እስኪፈርሙ ድረስ የነበረው ሂደት አቶ ሌንጮ ካለው አንድ አመት ገደማ በላይ ፈሽቷል። ነገር ግን አሁን በአጣዳፊነት የህዝባችን ትግል ደረጃ ከፍተኛ ደረጃ ህዝቡ በኦሮሞም፣ በአማራውም፣ በሌላውም አካባቢ በሙሉ ለመብቱ አልገዛም እምቢኝ አሻፈረኝ ብሎ እየታገለ ባለበት ከዚህ ስርዓት ጋራ ግብግብ በገጠመበት ሁኔታ ይሄንን አማራጭ የሆነ ሰፊ መሰረት ያለው የዲሞክራሲ ሀይሎቱ ብሮ ህብረት በአስቸኳይንም ስምምነት ማድረግ እንዳለብን መግባባት ላይ ደርሰን የህዝቡን ትግል እና የህዝቡን ፍላጎት የሚመጥን ትግሉንም ለማቀናጀት የሚረዳ ህብረት መፈጠር እንዳለበት በዛ ላይ ተግባብተን ነው እንግዲህ በቀጣይነት ይሄንን ትግል ለመምራት የሚያስችለውን ማናቸውንም አይነት ትብብሮች እና ትግሎች ለማገናጀት የሚወሰድ ነው። ይኸውም እንግዲህ በሀገር ውስጥ የተጀመረውን እና በከፍተኛ ደረጃ እየተቀጣጠለ ያለውን የኢትዮጵያን ህዝብ ከዚህ ስራ ጋር ከወያኔ ስራ ጋር የሚያደርገውን ትግል ለማገዝ በህዝባዊ እምቢተኝነት፣ በልዩ ልዩ ትግሎች፣ የዲፕሎማሲያዊ ትግል በማደራጀት ህዝቡን በማታገል እንዲሁም በሌሎች የትግል ዘርፎች በጋራ አብረን ለመንቀሳቀስ እና በተለይም ደግሞ ሌሎች የፖለቲካ ኃይሎችን በማነጋገር በመቅረብ ሰፊ የሆነ ህብረት እንዲመሰረት በጋራ ሆነ እንደምንንቀሳቀስ መግባባት ላይ ደርሰናል። እንግዲህ የጋራ ኮሚቴ ከሁለቱ ድርጅቶች የተወጣጣ መስርተን በዛ ኮሚቴ አማካኝነት በሀገር የሚካሄደውን ትግል የማገዝ እና ከህዝቡ ጋር የመቆም ለህዝቡ አቅጣጫ የመስጠት የህዝቡን ትግል የመደገፍ እና የማስተባበር የማቀናጀት እንዲሁም ደግሞ በዲፕሎማሲያዊ ዘርፍ በዓለም አቀፍ ማህበረሰቡ አማራጭ እንዳለ የማሳየት እነኝን ሁሉ በጋራ እንደምንሰራ ማስጓባት ላይ ደርሰናል። አቶ ለንጮ አርበኞች ግንቦት ሰባት በይፋ ብረት አንስቶ የኢትዮጵያን መንግስት ለመታገል እየተንቀሳቀሰ ያለ ድርጅት ነው። የእርስዎ ድርጅት ከአሁን ቀደም የትጥቅ ትግልን ያለመደገፍ አቋም ሲያራምድ የቆየ እንደውም በቅርብ ጊዜ ከመንግስት ጋር የመነጋገር እድል ሊኖር ይችላል በሚል ወደ አገር ቤት ተጉዘው ሙከራ አድርገው ነበረ ባለመሳካቱ እንደተመለሱ ነው የማውቀው ያርሙኛል፣ ትክክል ካልሆነ ድርጅቶ በኢትዮጵያ መንግስት በአሸባሪነት ተፈርጆ ካለው ከግንቦት ሰባት ጋር ህብረት መፍጠሩ ሰላማዊ ትግል ይቻላል የሚለውን አቋሙን ሙሉ በሙሉ ትቶ ነው። አንደኛ ይህ አሸባሪ የሚለው ወያኔ መንግስት ሌላውን የፖለቲካ ድርጅት ስም ለማጥፋት እና በተለይ ከሰፕቴምበር ኢለቨን ኡሳማ ብላድን አሜሪካን ካጠቃ ወዲህ ዓለም ላይ ያለውን ፍራቻ ከሱ ጋር ተሰልፎ እኛም እንደዚህ ያለ ችግር አለን ለማለት ነው እንጂ ኢትዮጵያ ውስጥ አሸባሪነት ችግር የለም። ያለው የፖለቲካ ልዩነት አለ እና የፖለቲካ ተቃዋሚዎችን መንግስት አሸባሪ ብሎ ግማሹን ያስራል ግማሹን ይቅርታ ጠይቅልና ከአንድ ሳምንት በኋላ ደግሞ ከሀገር ያባረራል እና ይሄ አሸባሪ የሚለው ፍረጃ የመንግስት ፍረጃ ነው እንጂ ትክክለኛ ፍረጃ አይደለም። አክቹዋሊ ኢትዮጵያ ውስጥ የመንግስት አሸባሪነት ነው ያለው። ሁለተኛ ደግሞ ትጥቅ ትግል ለእነሱ ብቻ የተፈቀደ አይደለም። እነሱ ወደ ስልጣን የመጡት በትጥቅ ትግል ነው። በዛን ጊዜ የእነሱ ጓደኛ የነበሩም ድርጅቶች ትጥቅ ትግል ውስጥ ያሉ ነው እና ትጥቅ ትግል ለአንዱ የተፈጥሮ መብት ሆኖ ለሌላው ደግሞ የሚነፈግ ነገር አይደለም። እኛ ግን የኦሮሞ ዲሞክራሲያዊ ግንባር ትጥቅ ትግል ውስጥ ነበር። ሁኔታውን ገምግመን የሕዝባችንን አሁን የደረሰበትን የንቃት ደረጃ የዚህን መንግስት ደካማ ጎን አይተን ኢትዮጵያ ሕዝብ ደግሞ አብዛኛው ኢትዮጵያ ውስጥ ያለውን ዜጎች ወጣት በመሆናቸው ዲግሪ ይዘው ማስትሬት ይዘው ምንም ስራ የሌለበት ሁኔታ ስላለ እና ኢትዮጵያ ውስጥ የሰላማዊ ትግል በደንብ ስራ ላይ ከዋለ እና የተለያዩ ፕላኖች ተነድፈው ከተሰራ ከትጥቅ ትግሉ ይልቅ ውጤት ያመጣል የሚል ግምት ነው ያለ። አሁን ኢትዮጵያ ውስጥ ዛሬ በኦሮሚያ ብቻ ከሁለት መቶ በላይ ከተሞች ሰዎች በአንድ ቀን ሰልፍ ይወጣሉ። ሰሜን ኢትዮጵያ መካከል ኢትዮጵያም እንደዚሁ ነው እና ይሄ ከጫፍ ከጫፍ በደንብ ከተመራና ከተሰራበት ይሄ መንግስት በአጭር ጊዜ ውስጥ ተንበርክኮ ወይ የለውጥ አባል እንዲሆን ወይንም ደግሞ ከመንገድ ላይ እንዲወገድ ማድረግ ይቻላል ማለት ነው እና የትጥቅ ትግል ውስጥ ያሉት እና በሰላማዊ ትግል የሚደረገው ትግል ይደጋገፋል እንጂ የሚቃቃር ነገር አይደለም። ቅድም ነአመን ባለው ላይ ለመጨመር ይሄ መንግስት ስልጣን ላይ ከመጣ ጊዜ ጀምሮ በአንድ ጊዜም የኢትዮጵያን ህዝብ ድጋፍ አግኝተው አያውቅም እስከ አሁን ህይወቱን አምስት አመት ወንበር ላይ ያስረዘመው በውጭ ድጋፍ ነው። ይሄ ድጋፍ አሁን እያለቀለት ነው። የዚህ መንግስት ራቁቱን ቆሟል። የዚህ መንግስት ችግር ታውቋል። እና ይሄ መንግስት ስልጣን ለአንዱ የቆየው በኢትዮጵያ ውስጥ ወሳኝ ሚና ሊጫወቱ የሚችሉትን ማህበረሰቦችን በማናቆርና ቅራኔ በመፍጠርና የነበሩ የታሪካዊ ችግሮችና አንዳንድ ችግሮችን ከመጠኑ በላይ በማርገብ እና የውሸት ፊልም በመስራት አንዱ አንዱን በማስፈራራት በቅርብ እንኳን ሳይሆን እሳትና ጭድ ሊገናኙ አይችሉም የሚል ከአንድ ተዛዝ መሪዎች ሲመጣ በጣም የሚያሳዝም ነው። አንድ ሀገር ውስጥ የእሳትና የጭድ የሆነ ህብረተሰባዊ ግንኙነት ቢኖር እንኳን ይሄንን ለማስወገድና ይሄን ለማስተካከል ይሰራል እንጂ ይሄን ነገር እንደ ጥሩ ነገር ተይዞ፣ እንደ ፖለቲካ ማቆያ ተይዞ ለፖለቲካ ሲባል አንድ ቀን እንደ ባንዲራ ወደ ላይ አውጥቶ ለማስፈራራት የሚጠቀምበት ሁኔታ በጣም ኃላፊነት የጎደለው ነው እና እንዳልኩሽ ይሄ ነገር ለኢትዮጵያ መድህን ነው የሚሆነው፣ ለኢትዮጵያ ህዝብ መፍትሄ ነው የሚሆነው። ይሄ መንግስት ከዓለም ጋር የነበረው ግንኙነት ትላልቷል። የዓለም መንግስታቶች፣ የአውሮፓ መንግስታት፣ አሜሪካና የአፍሪካ መንግስታት አሁን አማራጭ ነው የሚፈልጉት። ይህንን ቀዳዳ መሙላት አለብን። ለዚህ የኢትዮጵያ ተቃዋሚዎችና የኢትዮጵያ ህዝብም ሆ ብለው ከዳር እስከ ዳር ተነስተው የሚቀጥለው እድል እንዳመልጠን መረባረብ አለብን። ሌላ መጨመር ችላል። ዋናው መታወቅ ያለበት የኢትዮጵያ ህዝብ ማወቅ ያለበት የእኛ የኦሮሞ ዴሞክራሲያዊ ግንባር እና እንዲሁም የአርበኞች ግንቦት ሰባት ንቅናቄ የመሰረቱት ይህ ስምምነት እና በቀጣይነት የሚመሰረተው ህብረት ዋና ላይ ሀገራችንን ሀቀኛ ዴሞክራሲያዊ ስርዓት፣ ሀቀኛ ፌዴራላዊ ስርዓት፣ እኩልነት ለሁሉም ብሔር ብሔረሰቦች ለኦሮሞ፣ ለአማራው፣ ሌላው ብሔር ብሔረሰቦች ሁሉ ትክክለኛ እኩልነትን ፍትህና ነጻነትን ለማምጣት ነው። በዚህ መሰረታዊ በሆኑት አንኳር በሆኑት ሙሶሶ በሆኑት ጉዳዮች ላይ ሙሉ ስምምነት አለን። ትግል ስልትም በሚመለከት ደግሞ የእኛ ንቅናቄ በሕዝባዊ አመፅም በሕዝባዊ እምቢተኝነትም የትግል ስልት ይህንን ስርዓት መሸርሸር መቦርቦር እና መናት ስለሆነ በሕዝባዊ እምቢተኝነት የሰላማዊ ትግል አካል ስለሆነ በዚህ ሕዝባዊ እምቢተኝነት አሁን በምን ለኢትዮጵያ የተቀጣጠሉን ሕዝባዊ እምቢተኝነት አስመልክቶ ከኦሮሞ ዴሞክራሲያዊ ግንባር ጋር የሰላማዊ ትግል አካል በመሆኑ አ አብረን እንንቀሳቀሳለን። የህዝባዊ አመፁን ደግሞ እኛ ከሌሎች የአመፅን ትግል ስልት ከመረጡ ሀይሎች ጋር በጋራ ሆነን በመላ ኢትዮጵያ የወያኔን ስርዓት የመምታት የመደምሰት ራሱን በጎበዝ አለቃ እያደራጀ ወያኔን ስስ ጎኖች በሙሉ እንዲሞታ እናደፋፍራለን። ይህንን የትግል ስልት እስከመጨረሻው እንገፋበታለን። አሁን ሌንጮ እንዳለው የሰላማዊ ትግሉና የአመፅ ትግሉ የሚደጋገፉ ናቸው። ወያኔ ይገላል። ወያኔ ህጻናትን ሴቶችን ሳይለይ አዛውንትን ሳይለይ በየቦታው ግንባራቸውን እያለ ይደፋል። ይሄንን የሚከላከልና ወያኔን በአምሮ የሚመታ አመት ትግልም ስለምስፈልግ ይሄንን አመት ትግል አጠንክረን በምን ላይ ኢትዮጵያ በምንችለው አቅም ሁሉ ህዝቡን ለመከላከል እንሰራለን፣ እና ሁለቱ ትግሎች አብረው መሄዱ ናቸው። ይህ መታወቅ አለበት። ሁለቱ ድርጅቶቻችሁ የሚታመኑ የተቃዋሚ የፖለቲካ ቡድኖችን በሰፊ ዲሞክራሲያዊ ህብረት ለማቀፍ ወይም ለማስተሳሰር በትብብር እንደሚሰሩ ቀደም ሲል እናንተም ተናግራችኋል፣ በመግለጫችሁም አስነብባችኋል። በእንግሊዝኛው መግለጫ ላይ ክሬዲብል የሆኑ ቡድኖችን ይላል ተአማ የሆኑ ማለት ነው ምን ማለት ነው? የሚታመኑ ስትሉ ህብረታችሁ ውስጥስ መቀላቀል እንፈልጋለን ብለው የቀረቧችሁ ድርጅቶች አሉ? እስኪ ያብራሩልን። ጥሩ ጥያቄ ነው። እዚህ ህብረት ውስጥ የሚቀላቀሉትና የዚህ ህብረት አባል የሚሆኑት ኢትዮጵያ ውስጥ የፖለቲካ ፕሮግራማቸውን አሳውቀው ትግል ላይ አሉ። በህብረተሰቡ በኩል ተቀባይነት ያላቸው እና በዓላማቸው የጸኑ፣ ለለውጥ የቆሙ ድርጅቶችን ነው የምንፈልገው። እንደሚታወቀው ኢትዮጵያ ውስጥ የተለያዩ ጊዜ የተለያዩ ህብረቶች ሞክረዋል አንዳንዴ እነዚህ ህብረቶች የተሰናከሉት በቂ ዝግጅት አለመኖርና አንዳንዴ ጫወታውን ህግ በተለያየ ምክንያት የሚያጠፉ ስላሉ ካለው ተሞክሮ ከዚህ በፊቱ እንደነበረው እንዳይሆን ጥንቃቄ ለማድረግ ሁለተኛ ደግሞ ሌላ ድርጅቶችን ጠርታችኋል ወይ የሚለው፣ አዎ ነባር ድርጅቶች እንደ ኦሮሞ ነጻነት ግንባር እንደ ኦኔለፍ ሌሎቹም በዚህ ጉዳይ ላይ እንዲሳተፉ መጠነ ሰፊ እንቅስቃሴ እየተደረገ ነው። ሁሉንም ያካተተ እንዲሆን ነው የምንፈልገው። ማንንም ወደ ውጭ የመተው ክራይቴሪያ የለም። ግን እንደዚህ ከበፊቱ ሳይሆን ሲሪየስ የሆነ ይሄ ነገር ብዙ አመት የህዝብ ብዙ አመት ተሰቃይቷል። ይሄ ህዝብ ብዙ አመት ስለተሰቃየ ችሎታው አለ፣ አቅሙ አለ፣ እውቀቱ አለ። ይሄ ችግር የማይቀረፍበት ምንም ምክንያት የለም። እና ከዚህ ጋር በዚህ አጋጣሚ መናገር የምፈልገው የባህል ለውጥ ያስፈልጋል። የአመለካከት ለውጥ ያስፈልጋል። ሰፋ ብሎ የማየት ያስፈልጋል። የወደፊቱን ማየት ያስፈልጋል ማለት ነው። ይሄ ጉዳይ የአገር ጉዳይ፣ የህዝብ ጉዳይ ነው። እዚህ ዓለም ላይ የምንኖረው ለጥቂት ጊዜ ነው። ምን ትተን ነው የምንሄደው? ምን ወረስን? ለስንት መቶ ዓመታት እየተንከባለለ ከአንዱ ወደ አንዱ የሚተላለፈው ምንድን ነው? ለቅሶ ነው፣ መሞት ነው፣ መገዳደል ነው፣ እስር ቤት ነው፣ መሰደድ ነው። ይሄ ማብቃት አለበት። ይሄ እንዲያበቃ አበቃ ደግሞ ታማኝ የሆኑና ለዚህ አላማ ጥንካሬ ያላቸውና ፍላጎት ያላቸው ናቸው እዚህ ውስጥ መካተት ያለ ያለባቸው ለማለት ነው። እና የዚህን ጉዳይ ትልቅ መሆን ለማስመር ፈልገን ነው እንጂ ሌላውን ማንንም ውጭ ለመተው ፈልገን አይደለም። የህብረቱ ዋና መርሆች ብላችሁ ካስቀመጣችኋቸው በመግለጫችሁ ውስጥ ሶስት ነጥቦች አሉ። በሶስተኛ ተራ ቁጥር ላይ የህብረቱ ዋና አላማ በኢትዮጵያ ለህዝቡ ነጻነት፣ ፍትህ፣ እኩልነት እና ዲሞክራሲ እንዲሰፍን ህዝቡን የስልጣን ባለቤትነት እንዲኖረው ለማ ጥብቃት በመሆኑ ይህ ህብረትና ወደፊትም የሚቀላቀሉ ወገኖች ትናንሽ ልዩነቶችን በማንሳት እነዚህን ታላቅ ግቦች ለማደናቀፍ አይቻልም የሚል አስነብባችኋል። ህዝቡ ለስልጣን ባለቤትነት ከበቃ በኋላ የሚተዳደርበትን አማራጭ ፖሊሲ ራሱ የሚወስነው ይሆናል ብላችኋል። ብታብራሩት ከቶሆነ አምልነሳ እስካሁን ድረስ ለዘመናት የነበረው ሁኔታ ገዥዎች የኢትዮጵያን ህዝብ መብት ረግጠው ኢትዮጵያን ህዝብ መብት ነጥቀው በዴሞክራሲ ስም ባርነት፣ በፌዴራሊዝም ስም ገባርነት እየሰፈነበት ሁኔታ ነው። ሀያ አምስት ዓመት የህዝባዊ ወያኔ አርነት ያሰፈነውን እንኳን ብንመለከት ፈጽሞ ዴሞክራሲያዊ ስርዓት የሌለበት፣ ነጻው ፕሬስ የሌለበት፣ ዴሞክራሲያዊ ተቋማት የሌሉበት፣ የህዝብ መብት በየቀኑ በየዕለቱ የሚረገጥበት አጠቃላይ ይህ ስርዓት አፋኝ፣ በዝባዥ እና ዘራፊ ስርዓት ነው። ይሄ ሁኔታ ቅድም ላይ ምናለው መለወጥ አለበት። የኢትዮጵያ ህዝብ ራሱ የሚወስንበት ከታች ጀምሮ ከቅኔ ጀምሮ እስከ ላይ ድረስ መሪዎቹን በነጻ ርታዊ ምርጫ የሚመርጥበት ማናቸውም ፖሊሲ ጥያቄዎች ከላይ የሚጫኑበት ሳይሆን አሁን ወያኔ በማስተር ፕላን በሌላም በሌላም በህዝብ ላይ እንደሚጭነው በግፍ መብቱን እየረገጠ ጥያቄ የተጠየቀውን እየገደለ እያሰረ እያጋዘ ይሄ የማይሆንበት የማይደገሙበት ህዝቦች በሁሉም ፖሊሲዎች ዙሪያ ዴሊብሬት አድርገው ተነጋግረው ድቤት አድርገው የሚወስኑበት የሚበጃቸውን ስርዓት፣ የሚበጃቸውን ፖሊሲ፣ የሚበጃቸውን መሪዎች ከላይ እስከታች እስከ ፌዴራል ድረስ የሚመርጡበትን ሁኔታ እና ያንንም የሚያስችል ተቋማት፣ ዴሞክራሲያዊ ተቋማት ለአገራችን ላሉ ችግሮች ሁሉ ዋስትናና ለወደፊቱም ህዝባችን አብሮ በነፃነት፣ በፍትህ፣ በእኩልነት ሊኖር የሚችልበት እነኚህን ብቻ ስናደርግ ነው። ከዚህ ውጭ ያለው አማራጭ አገሪቱን ወደ ሌላ አለመረጋጋት የሚከቱ ናቸው። እስካሁንም ድረስ ያለው ይህ የህዝብ አመት የህዝብ እምቢተኝነት በመላ ኢትዮጵያ የተቀጣጠለው እኮ መጤን ስጠኝ እያለ ነው። ከወያኔ ጋር እየታገለ ያለው እኩልነቴን አክብር ነው። የራሴን ጉዳይ፣ የራሴን ዕጣ ፈንታ፣ የራሴን ኑሮ፣ የራሴን ህይወት ለመለወጥ የሚያስችለኝ ነፃነት ያስፈልገን ያገኝ እያለ ነው። ኢትዮጵያ ይሄን ነጻነት የሚያጎናጽፍ ትግል ነው። ይሄን ነጻነት ዴሞክራሲያዊ ስርዓት ሊያመጣ የሚችለው ይሄንን ነጻነት ነው። መብትን፣ እኩልነትን፣ ህዝብን ያማከለ ስርዓት እንዲሆን ነው። ለዚህ ነው አብረን የምንታገለው። ከላይ እስከታች ህዝቡ የሚወስንበት በነፃ ያለምንም ጫና ያለምንም ተጽዕኖ ያለምንም ማስፈራራት እንደ ወያኔ ስርዓት በግድ በመቀፍደድ ወይም በጥርነፋ እነሱ እንደሚያካሄዱት ይህን ሁሉ ነገር የሚያደርጉት በኢምፖዚሽን ነው፣ በመጫን ነው፣ ህዝብ ላይ በመጫን ነው። ህዝብማ የሚፈልገውን ነገር ለእነሱ ዘረፋና ለእነሱ ስልጣን የሚበጀውን ነገር ሁሉ ነው የሚያደርጉት። ይሄ በፍጹም ማይሆንበት ትክክለኛ ዴሞክራሲያዊ ስርዓት ዴሞክራሲያዊ ተቋማት ጎልብተው ተጠናክረው እርስ በርስ ስልጣን የተገደበበት ስልጣን እርስ በርሱ የሚጠባበቅበት ቼክን ባላንስ ያለበት ትክክለኛ ዲሞክራሲያዊ ስራ ከመጣ የሀገራችንን ችግሮች የህዝባችንን ጥያቄዎች የምንፈታበትና የምንመልስበት ለአንድና ለመጨረሻ አገሪቱን ወደ ተሻለ ህይወት ህዝባችንን ለተሻለ ተስፋ የሚያሸጋግር ትክክለኛውን ዴሞክራሲያዊ ፌዴራላዊ ስርዓት በጋራውንም ማምጣት አለብን ነው የምንለው። አቶ ነአምን ወንድሜ በደንብ መልሶታል። ኢትዮጵያ እንደ ሀገር ረጅም እድሜ ያላት ሀገር ነች። እንደውም ከአንዳንድ ምዕራባን ሀገር እንኳን የሚወዳደር እድሜ ያላት ሀገር ነች። በዚህ ረጅም እድሜ ኢትዮጵያ ውስጥ እስካሁን ዲሞክራሲን ማምጣት አልቻልም። ለዘመናት በዘውድ አገዛዝ ከዛ በኮሚኒስታዊ አገዛዝ፣ አሁን ደግሞ በፌዴራሊዝም ስም ብዙሀኑ ተወግዶ ጥቂቶች፣ በጣም ጥቂቶች ንጉስ የሆኑበት ሀገር ነች እና እቻ ሀገር ለአፍሪካ ለዓለምም ምሳሌ መሆን የነበረባት ሀገር እስካሁን እንኳን በሰላም ፖለቲካ ውድድር ማድረግ አልቻለም። በሰላም አንድ ሀገር ተከባብረን፣ በባህል በፖለቲካ በማንነት ተከባብረን መኖር አልቻለም እና ይሄ ለምንድን ነው ሲባል የኢትዮጵያ ህዝብ ስልጣን ባለቤት ባለመሆኑ ነው። የኢትዮጵያ ስልጣን ሁሌ በገዢዎች ተቆርሶ፣ በልክ ተሰፍሮ፣ ሲያስፈልግ ደግሞ እየተከለከለ የሚደረግ ነገር በመሆኑ የኢትዮጵያ ህዝብ ብዛትም ቢኖረው የዚህ የፖለቲካ ባለቤትነቱን ስላልተጎናጸፈ፣ ይሄ ደግሞ ካልሆነ የኢትዮጵያ ችግር ሊፈታ ስለማይችል ህዝብ ህዝብን ስናማክል የህዝብ የስልጣን ባለቤት መሆን አለበት ስንል እነዚህ ያልኩት ነገሮች በዋስትና በቀጣይነት ሊኖሩ የሚችሉት የህዝብ የስልጣን ባለቤት ሲሆን ብቻ ነው። እና ከላይ ወደ ታች የሚወረወረውና በልክ ተሰብቶ የሚሰጠው የፖለቲካ አስተዳደር ቀርቶ ከታች ወደ ላይ ስልጣን ከህዝብ እንዲመነጭ፣ እድገት ከህዝብ እንዲመነጭ፣ የሀገር ማንነት ከህዝብ እንዲመነጭ፣ ወንድማማችነትና አብሮ መኖር ከጎረቤት ጎን ለጎን እንዲኖር ነው የምንፈልገው። ኢትዮጵያ ህዝብ ዛሬ እስር ቤት ነው ያለው። የፖለቲካ እስር ቤት ነው ያለው። ከዚህ የፖለቲካ እስር ቤት ወጥቶ ነጻ ሆኖ የሚፈልገውን ስርዓትና የሚፈልገውን አስተዳደርና የሚፈልገውን መሪ እንዲመርጥ እንድናስችል ነው። ከአርበኞች ግንቦት ሰባት አመራር አቶ ነአምን ዘለቀ፣ ከኦሮሞ ዲሞክራሲያዊ ግንባር አቶ ሌንጮ ባቲ፣ ስለጊዜያችሁ ሁለታችሁንም አመሰግናለሁ። በሁለቱ ድርጅቶች ህብረት መመስረት ጉዳይ የኢትዮጵያን መንግስት ምላሽ ጠይቀናል። ከመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊው አቶ መሐመድ የሚከተለውን መልስ ነው የሰጡን። ሁለቱም ድርጅቶች ባወጡት መግለጫ ላይ በጣም አጠር ያለ አስተያየት ለመስጠት የኢትዮጵያ ህዝቦችን የማይወክሉ በትምክህትና በጥበት ጫፍ የሚገኙ ከጥፋት ውጪ ምንም ሊያጣምራቸው የሚችል ሚያማልል አጀንዳ የሌላቸው ናቸው። በኔ አስተያየት ሽብር ምንም ያህል ቢቀናጅ ልማት ሊሆን አይችልም። የጋራ አጀንዳቸውም ጥፋትና በህዝቦች መካከል ጥላቻ መንዛት ነው። በእርግጥ በኢትዮጵያ ህዝቦችና በመንግስታችን ጥረት ሊሳካላቸው አይችልም። ለኢትዮጵያ ህዝቦች ሰላም፣ ልማትና ዲሞክራሲ መቼም ሊቆሙ የማይችሉ ናቸው። አመሰግናለሁ። አመሰግናለሁ አቶ መሐመድ። እኔም አመሰግናለሁ። አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በየሳምንቱ ቅዳሜ ከምሽቱ 3 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን ፕሮግራም ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የሳምንቱ ምርጥ የእንግሊዝኛ ዜማዎች ቅንብር የሚሰሙበት ነው። አዘጋጅና አቅራቢዋ ጽዮን ግርማ ናት። የሙዚቃ ቃና እንደምናመሻችሁ፣ እንደምንሰነበታችሁ የተከበራችሁና የተወደዳችሁ የሙዚቃ ቃና ፕሮግራም አድማጮች፣ የሙዚቃ ቃና ፕሮግራም ዘወትር ቅዳሜ ልክ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ተዘጋጅቶ ወደ እናንተ የሚደርስ የውጭ ቋንቋዎች ሙዚቃ ምርጫ ፕሮግራማችን ነው። ሙዚቃዎቹን መራርጬ አብሬያችሁ የማመሸው ጽዮን ግርማ ነኝ። Jeg brakte henne hjem så. የዛሬ የሙዚቃ ምርጫዬ ሙሉ ለሙሉ በእንግሊዝኛ ሙዚቃዎች ላይ ያተኮረ ይሆናል። እንዲሁም የአሜሪካ የሙዚቃ የደረጃ ሰንጠረዥ ወይም ቢልቦርድን የዚህን ሳምንቱ ማለት ነው፣ ሰፋ ያለውን ጊዜ እሱ ይዛል። ጊዜ ከበቃኝ ደግሞ ሌሎችን ምርጫዎች ለማካተት ሞክራለሁ። በዚህ ሳምንት ከ100 ምርጥ የሳምንቱ ሙዚቃዎች የአንደኛ ደረጃ የያዘውን ነበረ። በመግቢያ ላይ ቀንጨብ አድርጌ ያሰማኋችሁ እሱኑ ነው። የመጀመሪያ ምርጫ ያድርጌ ወደ እናንተ የማደርሰው ሲያ አውስትራሊያዊት ድምፃዊትና የዘፈን ግጥም ጸሐፊ ናት። የዚህ ሳምንት የአሜሪካ የሙዚቃ ደረጃ ሰንጠረሽ ቢልቦርድን በአንደኝነት ደረጃ ተቆጣጥሮታል። ዘፈኑ ጃማይካዊው ዦን ፖል አጅቧታል። ቺፕ ትሬልስ ይላል የዘፈኑ አጅቧታል ቺፕ ትሬልስ የሲያ Same one up. up with it girl, rock with it girl, show them it girl, but the bang bang, Bang with it, girl, dance with it girl, get with it girl, but the bang bang. Come on, come on, turn the radio. ቺፕ ትሪልስ ስትል ከጃማይካዊው ድምፃዊ ዣን ፖል ጋር የተጫወተችውን ዜማ ነበር ያደመጥነው። እስቲ ወደ ሁለተኛ ደረጃ ላይ ወደሚገኘው ዜማ ንለፍ። ኮልድ ዋተር ይሰኛል። ሜጀር ሌዘርን የተጫወተው ጀስቲን ቢበርና ሞ አጅበውታል። So take a deep breath. I will still be patient with you. And I hope you know I won't let go. I won't let go. No, no, no, no, no. I'll be your wife, fine, I will I I ሶስተኛ ደረጃ ላይ የሚገኘው ስኮትላንዳዊው ዲጄ እና የሙዚቃ ፕሮዲውሰር ካልቪን ሃሪስ ለሪሃና የሰራው ዘፈን ነው። ካልቪን ሃሪስ ይህንን ዘፈን የዘፈን ግጥም ሲጽፍ ታይለር ስዊፍት በግጥሙ ላይ ተሳታፊ ጸሐፊ ነበረች። ሪሃና ጥሩ አድርጋ ተጫውተዋለች። ዚስ ኢዝ ዋት ዩ ኬም ፎር ይሰኛል ዜማው። Baby, this is what you came for. Lightning strikes every time she moves. And everybody's watching her, but she's looking at you. ዋን ፓይለትስ ሁለት ስራዎቻቸው በዚህ ሳምንት የአሜሪካን የደረጃ ሰንጠረዥ በመያዝ ላይ ይገኛል። ሬሃናም በዚህ ሳምንት ሁለት ዜማዎቿ በዚህ ሰንጠረዥ ላይ ተካተውላታል። የ21 ፓይለትስ የሙዚቃ ቡድን ወይም የሙዚቃ ባንድ አራተኛ ደረጃ ላይ የሚገኘው ስራቸው ሂደንስ ይሰኛል። Wait for them to ask you who you know. Please don't make any sudden moves. You don't know the half of the abuse. All my friends are heathens. Take it slow. Wait for them to ask you who you. People who have rooms of people that they love one day, docked away. Just because we check the guns at the door doesn't mean our brains will change from hand grenades. you in on another psychopath sitting next to you, you in love another murderer sitting next to you. You think i to get there sitting next to you. But after all I've said, please don't forget. All my friends are heating, faking, slow. Is very well. They say newcomers have a certain smell. Yeah, trust issues not to mention. They say they can smell your intentions. You laughing on the freak show, sitting next to you. You left some weird people sitting next to you. You think I did not get here sitting next to you? But after all I've said, please don't forget. slow wait for them to ask you who you know please don't ጃ ላይ የሚገኘው ድሬክ የተጫወተው ዋን ዳንስ ሲሆን ይህንን ዜማ ዊዝኪድና ካይላ አጅበውታል። ዋን ዳንስ በድሬክ on your ways front way back way you know that I don't play streets not safe but I never run away even when I'm away OT OT there's never much love when we go OT I pray to make it back in one piece I pray I pray that's why I need a one dance got a Hennessy in my hand one more time before I go higher powers taking a hold on me I need a one dance and I in my end One more time before I go Higher powers taking a hold on me Baby, I like you so Strength and guidance All that I'm wishing for my friends Nobody makes it from my ends I had to bust up the silence You know you gotta stick by me soon as you see the text reply me i don't wanna spend time fighting we got no time and that's why i need a one dance got an NSC in my hand one more time for i go higher powers taking a hold on me i need a one dance got an nc in my hand one more time for i go higher powers taking a hold on me የሙዚቃ ስራቸው ስድስተኛ ደረጃን የያዘው የሙዚቃ ቡድን ደ ቼን ስሞከርስ ይሰኛሉ። ክሎዘር የዘፈኑ ስም ነው። ሃልሲ ደግሞ አጅባቸዋለች። ክሎዘር Before I met you, I drink too much and that's an issue. But I'm okay. Hey, you tell your friends it was nice to meet them, but I hope I never see them again. I know it breaks your heart. Moved to the city in a broke down car in. four years no calls. Now you're looking pretty in a hotel bar in. So baby, pull me closer in the backseat of your Rover that I know you can't afford. Bite that tattoo on your shoulder. Pull the sheets right off the corner of the mattress that you stole from your roommate back in Boulder. We ain't ever getting older. why I left you, I was insane. Stay and play that Blink when I need Tucson. That we'd beat to death in Tucson, okay? shoulder, pull the sheets right off the corner of the mattress that you stole from your room is like a boulder, we ain't never getting older. በሰባተኛ ደረጃ ላይ የሚገኘው አሁንም 21 ፓይለትስ የተሰኙት የሙዚቃ ቡድኖች ስራ ነው። ራይድ ይሰኛል። Of peace in the sun's peace of mind. I know it's hard sometimes. Yeah, I think about the end just way too much. But it's fun to. It's easy to say, we have a list of people that we would take A bullet for them, a bullet for you A bullet for everybody in this room But they don't seem to see many bullets coming through See many bullets coming through Metaphorically, I'm the man But literally, I don't know what I do I'd live for you and that's hard to do Even harder to say when you know it's not true Even harder to write when you know that tonight That when people back home are talking to you, But then you ignore them still All these questions time በዚህ ሳምንት የሙዚቃ የደረጃ ሰንጠረዥን ከሚያስገርሙት ነገሮች አንዱ ከመቶ ምርጥ ዜማዎች ውስጥ አስሩ ከአስሩ ውስጥ ደግሞ ሶስቱ ሁለት ሁለት ዜማ ነው ያላቸው። ቼን ስሞከርስ የተሰኙት የሙዚቃ ባንዶች ዶን ሌት ሜ ዳውን የተሰኘው ዜማ በስምንተኛ ደረጃ ላይ ይገኛል my head ፉትን ወራት የሙዚቃ የደረጃ ሰንጠረዙን በአንደኝነት በሁለተኝነት ተቆጣጥሮት የቆየው ጆስቲን ቲምበርሊክ ከአንድ እስከ አስር ያለውን እየተሰናበተ ይመስላል። በዚህ ሳምንት ዘጠነኛ ላይ ይገኛል። ጆስቲን ቲምበርሊክ ካንት ስቶፕ ተ ፊሊንግ ይለናል። It goes electric, wavy when I turn it on. Off through my city, off through my home. We're flying up no ceiling when we in our zone. I got that sunshine in my pocket, got that good soul in my feet. I feel that hot blood in my body when it drops. Ooh, I can't take my eyes off of it. Moving so phenomenally. Come like the way we rock it. So don't stop never የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽ 3 ሰዓት እስከ 4 ሰዓት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ከቴክኒክ አቀናባሪ ኃይሉ ታምራት ጋር ያስተናገድኳችሁ አሉላ ከበደ በዚሁ ይሰናበታለሁ። ነገ እሁድ ከምሽ 3 ሰዓት ላይ ከልዩ ልዩ ቅንብሮች ጋር እንጠብቃችኋለን። እስከዚያው ግን ሰላም፣ ደህና ደሩ